ምክር ቤቱ ዛሬ ባካሄደው ስብሰባ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ መንግስት የሕዝቡን ጥያቄዎችን ለመመለስና የታቀዱ የልማትና የዲሞክራሲ እቅዶችን ተግባራዊ ለማድረግ ብቃት ያለው አመራር መመደብ አስፈላጊ መሆኑን አስረድተዋል። አያይዘውም ከዚህ ቀደም በምክትል ጠቅላይ ሚኒስትር ማዕረግ ክላስተር የማስተባበር የሹመት ቦታዎች ሙሉ በሙሉ እንዲቀሩ ተደርጓል። ይህንንም በማድረግም እያንዳንዱ የካቢኔ ሚኒስትር ስራውን በውጤታማነት እንዲያከናውን የሚያደርግ እንቅስቃሴ ተጀምሯል። የካቢኔ ሚኒስትርነት ቦታ ላይ አሁን በስራ ላይ ካሉት የካቢኔ ሚኒስትሮች የተወሰኑት ባስመዘገቡት ውጤት ተመዝነው በቦታቸው እንዲቀጥሉ፣ የተወሰኑቱ እንዲሸጋሸጉና በአብዛኛው ደግሞ አዳዲስ የካቢኔ ሚኒስትር አባላት እንዲካተቱ በማድረግ ለተከበረው ምክር ቤት እንዲያጸድቅልኝ ይዤ ቀርቤ ያለውኝ የካቢኔ ሚኒስትሮቹ ዋናው መመዘኛም ውጤታማነትና ለሕዝቡ ቅንና ቀልጣፋ አገልግሎት መስጠትን ያተኮረ ሆኖ በቀጣይነትም በውጤት እየተመዘኑ ማስተካከያዎች የሚደረጉም ይሆናል። የጠቅላይ ሚኒስትር አማካሪ የሚል መዋቅርም እንዲቀር መደረጉን የገለጹት ጠቅላይ ሚኒስትር ኃይለማርያም ደሳለኝ የ21 አዳዲስ ተሿሚዎች የትምህርት ዝግጅትና የስራ ልምድ በማቅረብ ምክር ቤቱ እንዲያጸድቅላቸው ጠይቋል። አዳዲስ ሹመቶችን ካገኙት መካከል ዶክተር ወርቅነህ ገበየው የውጭ ጉዳይ ሚኒስትር፣ ዶክተር አብርሃም ተከስተ የገንዘብና ኢኮኖሚ ልማት ሚኒስትር፣ ዶክተር ኢንጂነር ጌታሁን መኩሪያ የሳይንስና ቴክኖሎጂ ሚኒስትር፣ ፕሮፌሰር ይፍሩ ብርሃን የጤና ጥበቃ ሚኒስትር፣ ዶክተር ነገር ሌንጮ የመንግስት ኮሚኒኬሽን ጉዳይ ጽህፈት ቤት ሚኒስትር ይገኙባቸዋል። በእለቱ ከቀረቡ ጥያቄዎች ተከታዩን ይገኝበታል። ከብዛታቸው አንጻር ከሰላሳ ካቢኔ አባላት ውስጥ ሶስት ናቸው። ትንሽ ሴቶችን ቁጥራቸውን ከፍ ማድረግ ያልተቻለበት ዋነኛ ምክንያቶች ምን እንደሆኑ ክቡር ጠቅላይ ሚኒስትሩ ማብራሪያ ሰጥ ብዬ ነው። አመሰግናለሁ። ለዚሁ ጥያቄ ጠቅላይ ሚኒስትር ኃይለማርያም ደሳለኝ እንዲህ ሲሉ መልሰዋል። በርካታ ሙያተኞችም ሆነ የፖለቲካ አመራሮች በዚህ ፑል ውስጥ እንዲገቡ በማድረግ በተከታታይ በሰራናቸው ስራዎች እዚህ ፑል ውስጥ ለተባለው አላማ ለማሳካት የሚያስችል የሰው ኃይል ምደባ ስራ ለማካሄድ ተሞክሯል። ከዚህ አኳያ በርከት ያሉ አመራሮቻችን ሴቶችም ጨምሮ በዚህ ፑል ውስጥ ለማስገባት ጥረት አድርገናል። ለአሁን ለካቢኔ የቀረቡ ሴቶች ሶስት ብቻም ቢሆኑ፣ ነገር ግን በመግቢያው ላይ ለመግለጽ እንደሞከርኩት የአመራር ስርዓት በካቢኔ ብቻ የሚወሰን አይደለም። ምክር ቤቱ የቀረቡ የካቢኔ አባላት ሹመት በሙሉ ድምፅ ያጸደቀ ሲሆን ቃለ መሐላም ፈጽሟል። ለዶች ቬለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባም